ቮይስ ኦፍ አሜሪካ ቪኦኤ። ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ነው። በ25 እና በ30 ሜትር ባንዶች በየቀኑ ከምሽቱ 3 እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። እንኳን ለአንድ መቶ አስራ ስምንተኛው የአድዋ ድል መታሰቢያ ዕለት አደረሳችሁ። ዛሬ የካቲት ሶስት በመሆኑ ቀኑና በዓሉ ገጥሟል። የመሀል አገር ሰዎች አድማኛ ጥ የመንግስት መሪነት እና በእቴጌ ጣይቱ መሪነት በሌሎች የመሀል ሀገር ሕዝብ ወደ አድዋ ለመዝመት ሲጓዝ የጠብናን ወንዝ የተሻገሩበት ልዩ ነው። አሁን ምኒልክና ጣይቱ ከሰራዊታቸው ጋር ወደ አድዋ ሲዘምቱ የቀበናውን አድዋ ድልድይ ተሻግረው ነው ጉዞ የጀመሩት። የዛሬ 118 ዓመት አድዋ ላይ ኢትዮጵያውያን ድል ሲቀዳጁ የካቲታ ሶስት የዋለውም እንዲህ እንደ ዛሬው እሁድ ነበርና ነው ገጥሟል ማለታችን። እናም ዛሬ በዛ ያሉት የፕሮግራማችን መሰናዶች በአድዋ ድል ላይ ያተኩራሉ። ደራሲ ፀሐይ መላኩም ሰፈሯ ስለሚገኘውና ቀደም ሲል ስለገለጸችው የአድዋ ድልድይ የምትለን ይኖራል። እንኳን አደረሳችሁ ብላችሁ ምነዋ፣ የእግዜር ሰላምታው ቀረ የምንባል አይመስለንም። ምነው ቢሉ እንኳን ከእለት ወደ እለት፣ ከአመት ወደ አመት ስላሸጋገረን እንኳን እንኳን መባባላችን ያጠቃለዋልና እና እጅን እሱ ከተባልንም ታዛዦች ነን። እንደምን ሰነበታችሁ የምንለው የአዲስ አበባ ተባባሪ አዘጋጃችንን ንጉሴ አክሲሉን ከዚህ ከስቱዲዮ የዝግጅታችንን አቀነባባሪ ቴሌላይን ቤክን ይዘን እኔ አሉላ ከበደና እኔም አዲስ አበበንን ዜናው ተነቦ እንዳለቀ እንመለሳለን። እንደምን አመሻችሁ አድማጮቻችን። ዜናውን የማንብላችሁ አዳነች ፍሳዬ ነኝ። የዩክራይን ጊዜያዊ መንግስት የሩሲያን የጦርነት ተግባር ያለውን ለመመከት የሀገሪቱ ወታደራዊ ኃይል ሙሉ በሙሉ እንዲዘጋጅ አዟል። ጠቅላይ ሚኒስትር አርሴኒዩ ያትሱኒዩክ ለሀገሪቱ ምክር ቤት ባደረጉት ንግግር በቀውስ አፋፍ ላይ ነው ያለ ነው ብለዋል። የሩሲያ ወታደሮች በዩክራይን ክሪሚያ ባህረገብ መሬት ላይ ቦታ መያዙን ቀጥለዋል። የምዕራብ ሀገሮች መንግስታት የሩሲያን እርምጃ በተደጋጋሚ እያወገዙ ነው። የኔቶ ማለትም የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ዋና ጸሐፊ ጄኔራል አንደርስ ፎግ ራስሙሲን የሩሲያ ውሳኔ የአውሮጳን ሰላምና መረጋጋት አደጋ ላይ ጥሏል ብለዋል። ኔቶ ስለ ጉዳዩ ለመነጋገር አስቸኳይ ስብሰባ ጠርቷል። ሩሲያ በአካባቢው የሰፈነውን ውጥረት እንድታረግብ ጥሪ አቅርበዋል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በኡክራይን ስላለው ሁኔታ ያደረባቸውን ስጋት ለመግለጽ ትላንት ከሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር በስልክ ተነጋግረዋል። የሩሲያው ፕሬዚደንት ቭላዲሚር ፑቲን ሞስኮ በክሪሚያ እና በምስራቅ ኡክራይን ያሉትን ሩሲያውያንን ደህንነት የመጠበቅ መብት አላት የሚል መልስ እንደሰጧቸው የሩሲያ የዜና አገልግሎቶች ዘግበዋል። የሰሜን ናይጄሪያ ባለሥልጣኖች በክልሉ ትላንት ማታ በተፈጸመ ጥቃት በትንሹ ሰባ አራት ሰዎች ተገድለዋል። ጥቃቱን ያካሄዱት እስላማዊ አማጽያን ናቸው የሚል ጥርጣሬ እንዳለ ገልጸዋል። በሰሜን ናይጄሪያ በሚገኝ ማይኖክ መንደር አማጽያን 39 ሰዎችን ገድለዋል እዛ የነበሩትን ጎጆዎች በሙሉ እንዳወደሙም እማኞች እና የጸጥታ አገልግሎቶች ተናግረዋል። ቀደም ሲል ደግሞ በማይድጉሪ ከተማ በፈነዱ ጥንድ ፈንጂዎች 39 ሰዎች እንደተገደሉ ተገልጿል። ቦኮ ሐራም የተባለው ፅንፈኛ እስላማዊ ቡድን በአካባቢው ደም የሚያፋሰሰ ዓመፅ እያካሄድ እንደሆነ ይታወቃል። የመጀመሪያው ፍንዳታ በከተማይቱ በሚገኝ ገበያ ላይ ትላንት ቅዳሜ እንደተፈጸመ፣ ሁለተኛው ደግሞ ሰዎች በፍንዳታው የተጎዱትን ለመርዳት ይሞክሩ በነበረበት ጊዜ እንደፈነዳ ባለስልጣኖች ገልጸዋል። እስካሁን ባለው ጊዜ ለጥቃቱ ኃላፊነት የወሰደ የለም። ባለሥልጣኖች ግን የቦኮ ሐራም ተግባር ነው የሚል እምነት አላቸው ቡድኑ ከአራት ዓመታት ገደማ በፊት አመፅ ከጀመረበት ጊዜ አንስቶ በብዙ ሺህ ለሚቆጠር ህይወት መጥፋት ተጠያቂ ተደርጎ ይታያል። የናይጄሪያ ወታደራዊ ኃይል ቡድኑን ለማዳከም እየጣረ ቢሆንም ቦኮሃራም ጥቃቱን እንደቀጠለ ይታመናል። ሆንግ ኮንግ ውስጥ ዛሬ በአስር ሺዎች የሚቆጠሩ ሰዎች የተቃውሞ ሰልፍ አካሂደዋል የአንድ ጋዜጣ አዘጋጅ በነበረ ሰው ላይ የተፈጸመ አስከፊ የተባለ ጥቃትን በመቃወም እና ቤዥንግ በሚዲያ ላይ ተጽዕኖ እያጠናከረች ነው የሚሉትን በመቃወም ነው የወጡት። ኬቪን ላ ቻንቶ ባለፈው ረቡዕ ጠዋት ወደ መኪናው ሊገባ ሲል አጥንት መቁረጫ የያዘ ሰው ከሞተር ብስክሌት ዘሎ እንዳጠቃው ተገልጿል። ከባድ ቁስል ደርሶበታል ይሆንና ቀዶ ህክምና ህክምና ከተደረገለት በኋላ ተርፏል። ሚንግ ፓዎ የተባለ በምርመራ ዘገባው የሚታወቅ ጋዜጣ ዋና አዘጋጅ የነበረው ሎ በቅርቡ በተደረገ የአዘጋጅነት የስልጣን ሽኩቻ ምክንያት ከቦታው ተነሳ። ይህ ክስተት ታዲያ ቻይና የጋዜጣውን ነጻነት ለመገደብ እየሞከረች ይሆናል የሚል ስጋት አሳድሯል። በመጨረሻም ቻይና ውስጥ በተፈጸመው በቢላ ወግቶ የመግደል ተግባር ቢያንስ 29 ሰዎች ተገድለዋል። ከተገደሉት መካከል አራት አጥቂዎች ይገኙባቸዋል። ከ130 በላይ የሚሆኑት ደግሞ ቆስለዋል። የሀገሪቱ ባለሥልጣኖች የተገንጣዮች ተግባር ነው ይላሉ። ኩንሚንግ በተባለችው ደቡባዊት ከተማ በሚገኝ የባቡር ጣቢያ ላይ አስር በሩቅ ምዕራብ ክፍለ ሀገር ያሉ ጽንፈኛ ተገንጣይ እስላማውያን አሸባሪዎች ትላንት ጥቃት ፈጸሙ ሲሉ ባለሥልጣኖች ገልጸዋል። ፖሊሶች አራቱን ተኩሰው እንደገደሉ፣ አንደኛውን ደግሞ እንደያዙ ገልጸዋል። የሞቱት ሰዎች ቁጥር 33 ደርሷል ማለት ነው። በቦታው የተነሱ ምስሎች በደም የተሸፈኑ መሬት ላይ የተበታተኑ አስከሪዎችን ያሳያሉ። አጥቂዎቹ ወደ ባቡር ጣቢያው ሮጠው እንደገቡና ወዲያውኑ ሰዎችን በቢላ መውጋት እንደጀመሩ እማኞች ጠቁሟል። እስካሁን ባለው ጊዜ ለጥቃቱ ኃላፊነት የወሰደ የለም፣ ምክንያቱም አልታወቀም። አድማጮች፣ የምሽቱ ዜናችን እዚህ ላይ አብቅቷል። ፀሐይዋ ወገን ይቆይና ያጠላትን አገር የቆራጥነቷን ያመራረውን ነገር በጣይቱ መላ በስሳቢዋ ምጥቀት የደረሰበትን መከራና መቅሰፍት ምናገረው ጣሊያን የውርደቱን ጥልቀት ያንኮታኮተውን ያምን ታላቁ ውድቀት የባህልን ትብታብ የወግን አሽክላ የጾታን ማነቆ አወላልቃጥላ አዝማች ሆና መሪ ክተት ብላ መርታ ወኔና ጀግንነት በታየበት ቦታ ደኝታ ቆራጧ ታሪኳን ሰርታለች፣ ጣይቱ ጠሀይዋ አድዋ ላይ በርታለች። ከቅኝ ተገዥነት ሞት መርጣ ወስና ሰራዊት ነቅንቃፍ ተብራሪ ሆና ያንገበገበችው ጣሊያንን እንደሳት ጣይቱ ጠሀይዋ ሁሉ ጊዜም ታላቅ ናት። የሞገዷ ግፊት እኔዋ ቋያ እምቢ ለሀገሬ እምቢ ለኢትዮጵያ አሰኝቷት ፍቅር ድምጿን ስታስተማ፣ እንኳን ባንዳ አድርባይ ደንግጣለች ሮማ የኢትዮጵያዊነት ክብር የተወሰነበት አበሻ ለፍልሚያ ብርጥ የታጠቀበት አንቀጽ አስራ ሰባት የነገሮችን ብርት ከጣይቱ ጋር ዘውጋለው ቁርኝት ያቺ የውጫሌ ውልሁል የምትነሳ የአበሻ ክብሩ ናት የጣሊያን ጠባሳ። ጠባሳውን ይዞ ውርደቱን ታቅፎ የግድ ያደንቃታል ጠላት ታሪክ ጽፎ እንቅሎ እየወጣ የዘብዷ አጸዳል ይኸው እስከ ዛሬ አቀውማለ ያስረዳሉት ማንነት ሲወሳ ነጻነት ሲዘከር ጣይቱ ፀሐይዋ ትደምቃለች። ባገር ባይተከል ሐውልት ባይቀሰት ድንጋይ ስራዋ ያበራል በታሪክ ማማ ላይ ትውልድ ቅብብል አክብሮቷ ችቦ ሲበራ ይኖራል። ስቶን አስቦ እንኳን ሳበሾች ኮልታለች አፍሪካ ቆራጣ አመራሯ በድል ስለፈካ የካቲት አስራ ዘጠኝ ሰባ ዘጠኝ የአድዋ አመተኛ አመት መታሰቢያ የተገጠመው ገጣሚና ደራሲ ፀሐይ መላኩ ናት። የአድዋ መታሰቢያ ግጥሟን በገዛ እንደ በተዋ ያሰማችን፣ እናመሰግናለን። ወደ ኋላ ላይም ከዛሬው ታሪካዊ ቀን ጋር በተያያዘ የምትለን ይኖራታል። ሲያ ክብር በደግነት በፍቅር በክብር ተጥርቶ በክብር የሄደ ሰው ሊኖር ሰው ሞቶ ሰው ተከፍሎበታል። ከደምና ጂጂን አድዋ ነበር ከሙሉ ስሜቱ ጋር ያደመጥነው። ጂጂ እናመሰግናለን። አድማጮች ቀደም ብለናል፣ ዛሬ የካቲት 23 የአድዋ ድል በዕለቱ እየታሰበ ነው። ንጉሴ አክሊሉ አንድ ለየት ያለ ቅንብር ይዣለሁ ብሎናል። አሉላና አዲሱ ቀደም ሲል አድዋን በሚገባ አስተዋውቃቸዋል። እንደተባለውም አዲስ ነገር ይዤ መጥቻለሁ። የዛሬ መቶ አስራ ስምንት አመት የአድዋ ጦርነት የተካሄደው እንደ ዛሬው እሁድ እለት ነበረ። አጤ ምኒሊክ ያን ዕለት አድዋ በሚገኘው በመድኃኔዓለም ቤተ ክርስቲያን እንዳስቀደሱ፣ ግብፃዊው ሊቀጳጳስ ብፁዕ አቡነ ማቴዎስ የቅዳሴውን ስነ ስርዓት እንደመሩ እና ልክ ሊነጋጋ ሲል አንድ ኢትዮጵያዊ የጣሊያንኛ ቋንቋ አዋቂ ማለት ነው ኡኖ ዱኤ ትሬ አንድ ሁለት ሶስት ብሎ በጣሊያንኛ እንደተናገረ ጦርነቱ እንደተጀመረ ነው የሚገለጸው። ዛሬ የያዝኩት እኔ ስለ አጤ ምኒሊክ የትውልድ ስፍራ የአጤ ምኒሊክ ትውልድ ነን የሚሉ ሰዎችን አግኝቻለሁ እና በዚህ ዙሪያ ሀብቴ ገብረ ማርያም ባጭሩ ያጫውተናል። ታሪኩ አዲስ ነው፣ ስሙት። እኔ የተወለድኩት በጉለትና ቡልጋ አውራጃ አንጎለላ ልዩ ስሙ እንቁላል ኮሶ ይባላል። እዛ ነው የተወለድኩት። እንቁላል ኮሶ ማለት የተወለዱበት አካባቢ እሳቸው የተወለዱበት ቤት ውስጥ ነው የተወለድኩት። ዜ አባትም እኔም እዛ ቤት ውስጥ ነው የተወለድ ነው ሀገር ይልቅ የተወለዱበት ቤት ውስጥ ነው እናቶች የፈጠሩ ለተወለደ አባቴ ጭምር ቤቱ ነበር። ቆይቶ ነበር እንዳለ ቤት ነበረ ብር አሁን እንትን ቤተ መንግስቱን እሳቸው የተወለዱበትን ቤተ መንግስት ካባቢ ብዙ መንደሮች መንደሮችም ነበሩ። እኛም ያደግነው እዛ ነው። ዘራለን ከሳቸው ጋር ዘራ ወይዘሮ እጅጋየሁ ተኩል ነው። ስንት ናቸው? ወይዘሮ እጅጋየሁ የመንዝ ባላባት የአቶ ለማ አዳም ልጅ ናቸው። ያፈሳቸው የወንድማቸው የሌሊት ልጅ ናትኛ ወይዘሮ እጅጋየሁ ማለት እኮ የምኒልክ እናት። አዎ ዳግማዊ ምኒልክ እናት ናቸው ወይዘሮ እጅጋየሁ። ታዲያ እንዴት መጡ ወደ አንኮልና ወይም ወደ አንኮበር እንዴት ሄዱ? አንኮበር ሄዱት ወንድማቸው የአፍራ የአፄ ኃይለ ሥላሴ ቤተ መንግስት ወታደር ነበሩ። የንጉስ ኃይለ ሥላሴ ወታደር ነበሩና ወንድማቸው ሊጠይቁ ነው እዛ ታረፉበት ጊዜ አንድ በአካባቢው ያሉ ዛካ የቤተ መንግስት አባት የሆኑ የወይዘሮ ዲጋየውን ቁንጅና እና ጥሩ እንትን መሆናቸውን ሲያዩ ለቤተ መንግስቱ ይጠቁማሉ። በጣም ጥሩ ልትመጣለች እና ሊያረፈቻለች እና እስቲ ወደ ንግስት ቀርባ ቢያነጋግሯታሉ። ወደዛ ቀረቡ። ከዛ በኋላ አንቺ ተመልሰሽ አዲስም ከእኔ ጋር ነው የምትኖሩ ብለው

እንደዚህ ይላሉ። አንጎለራ ነው አቶ ረዳቸ በትክክል አንጎለራ ነ ልዩ ስሙ እንቁላልሶ በሚባለው ቦታ ነው እኛ የተወለድነው። እዛው ቦታ አለ ለዛውም አረጋገጫ እና እንትን የዚ ዳግማዊ አገመሪት መታሰቢያ ባህለ የአሁነ ፋካ ነገር የበፊቱ በቦርድ ይተዳደር የነበረው ቦታው ድረስ ሄደው ያው ታሪኩን ለማስታወስ እንዲያመጭ በቦታው ላይ ሀውልታቸውንና ዘመናዊ ክንሌት ተሰርቶ አሁን የአካባቢ ሁሉ እየተጠቀመበት አለ። ያንንም ለማድረግ እኛ እዛ ቦታ ላይ የነበረን ዘጠኝ የቤተሰብ አባላት ከኛ ቤተሰብ ጨምሮ እያንዳንዱ ቤት ተፈርቶላቸው ቆርቆሮ እየተገዛ ለሁሉም ተፈርቶላቸው ከአካባቢው አቅራብ ብለው እንዲቀመጡ እንዲሰፉ ተደርገ አሁንም በአካባቢው አሉ። ስለዚህ እናንተ አሁን እንግዲህ ሰኛው ትውልድ ላይ ሊከውን ነው ወደ አራተኛ ትውልድ ላይ ነው በወንድማቸው የአብስራ ማለት ነው። የአብስራ ስራ እንግዲህ ወደ አራተኛ ቤተሰብ ላይ ሊሆኑ ነው። እንደዛ ሊሆ እዛ ውስጥ የተወለዱ ሌሎች አሉ። ከአንተ ሌላ ስ ነገር አሉ። እንደውም በዛ ቦታ ላይ በዛው ቤት ውስጥ የኔ ታራናሾች በአንድ ጊዜ ሶስት መንታ ተወልደው በዛው ቤት ውስጥ ሁለት ወንዶችና አንድ ሴት ተወልደው እዚሁ መታሰቢያ ቤት መተው እዚሁ ተምረው አሁን ሁለቱ በእስራኤል ሀገር ይኖራሉ። ወንዶቹ ሴታ ምልዛ ነበረች። ሴቷ በታይ ዝንዝላ ከሚኒስትረ ስላሴ ትባላለች። አንዱ አስበዛጅ ገብረ ማርያም፣ አንዱ ኃይለ ባርቆስ ገብረ ማርያም። ሁለቱ ወንዶች እዚያ በእስራኤል ሀገር ይገኛሉ። ሚኒስትረ ግን ተመልሰ አሁን እዚሁ ነው የምትኖረው። በስም ስንት እጅጋየሁ ለማ አዲያም ነው ነው ግን እዚህ የተባለ አድያም ነው የሚል ሳይሆን፣ ያው ሌላው ደግሞ ዳግማዊ ምኒልክ የተወለዱት አንኮበር ነው ይባላል። አንኮበር እዛ አካባቢ ያሉ ገበሬዎች፣ ነዋሪዎቹ መጀመሪያው እኳ ከብት ላም ስትወልድ ወተቱን አሉ የመጀመሪያ ወተት አላቸው። ፍቅር የተነሳ አመሰው ያፈርሱበት ያጠጡት ነበረ። አሁን ግን ያንክብካቤ የለም እና በዚህ የተነሳ የመሰገጭ ሁኔታ ይታይበታል። ሀብቴ ገብረ ማርያምን ከልብ አመሰግናለሁ። ይኸው ነው። ንጉሴ ወደ አንተው ልንመለስ ነው። አድማጮች በነገራችን ላይ ንጉሴ ዛሬ በተለያዩ ርዕሶች ካተኮሩና ለምሽቱ ከያዛቸው ተጨማሪ ዝግጅቶቹ ጋር አብሮን ይዘልቃል። ትክክል ናችሁ። በራሲ ፀሐይ መላኩን ባስተዋውቅ ደስ ይለኛል። ግን ከዛ በፊት የታወቀው ስመጥሩ የመድረክ ሰው አባተ መኩሪያ በአድዋ ድል መቶኛ ዓመት በዓል በሺ ዘጠኝ መቶ ሰባ ዘጠኝ ዓመተ ምህረት አዲስ አበባ አድዋ ድልድይ አካባቢ ሲከበር ልዩ የሆነ በሺዎች የሚቆጠሩ አርቲስቶች የተካፈሉበት ትርኢት አቅርቦ ነበር። ያ ደማቅ ትርኢት በቴሌቪዥን አማካይነት ቀርቦ ብዙዎች እንደወደዱትና እንደተቀበሉት ትዝ ይለኛል። እና የአባተን ውለታ ለማስታወስ ብዬ ነው እንግዲህ ከተፈቀደልኝ ዘንዳ ፀሐይ መላኩን ላስተዋውቅ። እንግዲህ የአድዋ ድልድይ ማለት በቀበና አዲስ አበባ ከተማ ውስጥ ባለው በቀብና ወንዝ ላይ የተሰራ የመጀመሪያው የብረት ድልድይ ነው። ይሄ የብረት ድልድይ ታላቅ ታሪክና ታላቅ አሻራ ሆኖ ነው የሚገኘው። በዚህበኛ ዘመን ወደ አድዋ ዘመቻ መጀመሪያ በዳግማዊ አፄ ምኒልክ መሪነት እና በእቴጌ ጣይቱ መሪነት፣ በሌሎችም የጦር አዛዦች አንቀሳቃሽነት የመሀል አገር ህዝብ ወደ አድዋ ለመዝመት ሲጓዝ የቀብናን ወንዝ የተሻገሩበት ድልድይ ነው። ለቤተ መንግስቱ የሚቀርብ የመሸጋገሪያ ድልድይ ነው። እሺ ገደኛ ድልድዩ ነው ማለት እንችላለን። በዛ ተራምደው ሄደው ያንን ልጆች ጠላት አንበርክከው ድል ተጎናጽፈው ነው የተመለሱት። እንግዲህ መቼም ያው በሰዋዕትነት ያለ ጉዳይ ነው፣ ለሞቱት ቀርተው በህይወት የተረፉት ድል ለብሰውት ድል ተጎናጽፈው በኢትዮጵያ ታላቅ ታሪክ ሰርተው ነው የተመለሱት። ያ የታሪክ ፋና አልፎ ተርፎ ከሀገራችን የአፍሪካን ፍቅሮች ያኮራ እስካሁንም የሚጠቀስ የሚወደስ ተግባር ነው። እና ከዚህ በመነሳት ያንን የታሪክ ቦታ በደርግ ጊዜ በሺ ዘጠኝ መቶ ሰባ ዘጠኝ አመተ ምህረት መቶኛ አመቱ ሲከበር ተጨማሪ የመኪና መሸጋገሪያ ድልድይ ተሰራ። ከዛ በፊት የእግር መሸጋገሪያ እንጂ መኪና አይተላለፍም ነበር። እና ያ ድልድይ በተሰራበት ጊዜ በድንጋይ ላይ የተጻፈ ጽሁፍ ነበረ ታሪካዊነቱን የሚገልጽ። ከዛ በኋላ ደግሞ የኢህአዴግ መንግስት መንገድ መሰፍ አድርጎ በሰራበት ጊዜ ተጨማሪ ድልድይ ተሰርቶ ይሄ ታሪካዊ ድልድይ መካከል ላይ በመኪና መንገድና እግረኛው መንገድ ላይ መካከል ተቀምጦ ነበር። ከጊዜ በኋላ ትኩረት ስላጣና ሰዎችም ስላልተገነዘቡት ተሪታዊነትም ቆሻሻ መጣያ ሆኖ ተከምሮ ሰት ቆሻሻ የሚያሳዝን ሁኔታ ተሰውሮ ነበር ማለት ይቻላል። አልፎ ተርፎ የቆሻሻው ክምር የጤና ጠንቅ እስከ መሆን ደርሶ የተደሰግ ነበረ። ተላላፊውንና ከሁለት አመት በፊት መሆኑ ነው። የዚህ አካባቢ የባልደራስ አካባቢ የሴቶች ችግር ማህበር ስለነበረ ለምን ይህንን ታሪካዊ ቦታ ከዚህ ከቆሻሻ ማቅ ስራ ወጥተን ለህብረተሰቡ አናስተዋውቅም? እናቶችም ሴቶችም በታሪክና በማህበረሰቡ ጉዳይ ላይ ጣልቃ ገብተን ያቅማችንን ያህል መንቀሳቀስ መቻል አለብን። ጠባቂዎችም መሆን የለብንም በሚል ሀሳብ አነሳስተን በየአምስት አመቱ ከከተማ ወጣ ብለን የምንዝናናበትን ገንዘብ መድበን አምስት ሺህ ብር በላይ ማለት ነው። ስንት ሺህ ብር ያን ቆሻሻ ስመጣ አምስት ሺህ ብር በላይ እሺ። ያንን ገንዘብ ለዛ ለጽዳት ስራ አውለን እዛ ደሆንና የተበላሽተውን ብረት ቀለም እንዲቀባ አድርገን በእለቱ የካፒታል ሶስት ቀን በስፍራው ተገኝተን ለወረዳ ሰባት አስተዳደር አስረክበን ነበረ። ያዋጭ ብተን ማለት የሴቶች ማህበር እንግዲህ የሴቶች እድር ነው እድር ነው በመሰረቱ እንግዲህ የአንድነታችን ትልቁ ምልክት ቀለል ካለ ይጀምራል ከማህበሩ ከድሩ በኋላም ጠንከራ ያለ ችግር ሲመጣ የዘመቻ ህብረቱ እያለ እያደገ ይሄዳል እና ይሄ የአንድነታችን ምልክት ነው እድሩ በመከራም በደስታም አብረን የምንቆምበት ነው አንዳንድ አስፈላጊ ሁኔታዎችን ሲመጡ እንደዚህ ተጋግዘን እንሰራበታለን ቅስትም አቁመን ነበረ የቦታውን ምንነት መግለጫ ይህ ድልድይ ጀግኖቻችን ወደ አደዋ የተሻገሩበትና በድል የተመለሱበት ስለሆነ ቅርስ ነውና መጠበቅ አለብን፣ እባካችሁ፣ ቆሻሻ አትልፉበት የሚል በልቅ ሁሉ ቀስተንበት ነበር። በዚህ ሁኔታ ለማስተዋወቅ ሞክረናል። ቦታው አሁን እየታወቀ ነው። የሚገርመው ነገር እናቶች በዚህ መልኩ እንቅስቃሴ ስንጀምር ወጣቱ ተከታይ ሆኖ ቅሬያችንን ሰምቶ ሲሰራ በማየታችን በተለይ በዚህ በአሁኑ በዓል ላይ በጣም ነው የተደሰቱ። ምን ያደረገ ወጣቱ አሁን እንግዲህ እነዚህ ወጣቶች በእውነቱ የአካባቢው ወጣቶች አይደሉም። ከቦሌ ክፍለ ከተማ ከቦሌ ሚካኤል አካባቢ ታሪክንና ማንነትን ወደ መፈለግ የተመለሱ ወጣቶች ናቸው እና የወረዳ አንድ አካባቢ ወጣቶች ናቸው በቁጥር አስራ ሁለት ይሆናሉ። እነዚህ በራሳቸው ፈቃደኝነት በራሳቸው ጊዜ በራሳቸው ጉልበትና በራሳቸው ገንዘብ አስፈላጊ ነገሮችን ገዝተው እንደ ቀለም፣ ብሩሽ ደስተው መጥተው መጀመሪያ ቆሻሻውን አጽብተው ድልድዩንና ድልድዩ አካባቢ ያሉትን ብረቶች በኢትዮጵያ ባንዲራ በቀደም አስጠው እንግዲህ አሁን መቶ አስራ ስምንተኛውን ያደዋ ድል መታሰያ በዓል በአማራው ሁኔታ እንድናከብር አድርገዋል እና ይሄ ያሸበረቀው ስራ በእውነቱ የእነዚህ ወጣቶች በራሳቸው ፍላጎትና ስሜት ተገፋፍተው የሰሩት ስለሆነ ትልቅ ትንሳኤ የሚያመለክት ይመስላል። ወጣቶች ታሪካቸውን ከፈለጉ ወጣቶች ታሪካቸውን መገንዘብ ከጀመሩ ማንነታቸውን ወደ ማወቅ እየሄዱ ስለሆነ የኢትዮጵያዊነት ጉዳይ ትልቅ ተስፋ ይኖረዋል፣ የዜግነት ጉዳይ ትልቅ ተስፋ ይኖረዋል ብዬ አስባለሁ። ባለፈውም አመት እንደዚሁ የአካባቢያቸውን የጽዳት ተግባር አከናውነው በእለቱ በአድዋ በዓል እለት ጀርጅስ አራዳ አካባቢ ሄደው የበዓሉ ደምተኞች ሆነው በሱስ ቲሸርት ላይ አንድነት ኃይል አንድነት ክብር መሆኑን የሚያመለክት መልእክት እያስተላለፉ መዋላቸውን ነግረውኛል። ዛሬም ጠዋት ላይ ክብረ በዓሉ በሚከበርበት በዋና ስፍራ በአር አዛጅ ሊሰ ተገባለው አጤ ምኒልክ ሐውልት ዙሪያ ድምተኞች ሆነው ቆይተው ተመልሰዋል። ይሄ አሁን እንግዲህ የቅርብ ጊዜ አሁን በእጃቸው ላይ ያለ ስራ ነው። የሚቀጥለው ስራቸው ደግሞ በዚሁ በወረዳ ሰባት ውስጥ ታላላቅ ታሪክ ያቀፉ ቅርሶች አሉ። ለምሳሌ የራስ መልጌታ ቤት አለ። እጅግ የኪነ ህንጻ ጥበብ የፈሰሰበት ነገር ግን ትኩረት ያጣና በመፍረስ ላይ ያለ ቤት ነው። ያንን እንደገና ለመጠገንና አቅማቸው በቻለ መጠን ስፖንሰርን ጠይቀው የነሱ እውቀት እና አቅም በፈቀደ መጠን ለማስተካከል ከወረዳው ጋራ አንድ ላይ ግን ለመስራት እቅድ አላቸው። ይሄ በራሳቸው ስሜትና ፍላጎት ብቻ ነው። ይሄ መሆኑን የሚያስረዳው ደግሞ ማንንም እስካሁን ድረስ የጠየቁት ነገር የለም። ከሁለት ሺህ ብር በላይ የቀለምና የቀለም መሳሪያዎች ለዚህ ለባነር ያወጡት ነገር አለ። ያንን ከኪሳቸው ነው ያወጡት። እነዚህ ወጣቶች የግል ስራ አላቸው። በየሙያቸው እና በግል ስራ የሚተዳደሩ ስለሆነ የጊዜያቸውን ባለቤት ናቸው፣ የገንዘባቸውን ባለቤት ናቸው። ስራቸውንም በፈለጉበት ሰዓት ተሰባስበው ይሰሩታል እና ይሄ ትንሽ ለየት ያደርጋቸዋል። መቼም ዛሬ ቀኑ የአድዋ ድል መታሰቢያ በመሆኑና የአድዋ ድልድይን ጉዳይ ስናወራ እነሱን አመጣ ናቸው። ትልቅ አስተዋጽኦ ነው። ሊበረታቱ ይገባል። ምናልባት በወጣቶች ፕሮግራም ደግሞ እነዚህን ወጣቶች አግኝቶ ማነጋገር፣ ማበረታታት ያስፈልግ ይሆናል። ትልቁ ነገር ማንነትን ማወቅ ነው። ማንነትን ለማወቅ ደግሞ ታሪክን መማር ማስተማር ያስፈልጋል። እንግዲህ በዚህ መልኩ በትንሹ ይጀ መርና እየሰፋ እየጠነከረ ይሄዳል ብዬ ነው ማስበው። አመሰግናለሁ። ፀሐይ ፀሐይን፣ እንዳስተዋወቅኩ እኔው ራሴ ደግሞ መቋጫውን ብሰጥ ደስ ይለኛል። የፀሐይ መላኩ ታሪክ ሲሰማ የዛሬ መቶ ስምንት አመት በሺህ ስምንት መቶ ዘጠና ስምንት አመተ ምህረት የተሰራው ጣይቱ ሆቴል ትዝ አለኝ። ጣይቱ ሆቴል መጀመሪያ እንደተሰራ እቴጌ ጣይቱ ሆቴል ነበር የሚባለው ደርግ ሲመጣ፣ የዛሬ አርባ አመት ማለት ነው፣ አውራሪስ ሆቴል ብሎ እንደው የማይገናኝ ታሪክ እዛ ላይ ለጠፈ። እንደገና ደግሞ የዛሬ ሀያ ሰባት ዓመት መቶኛው ዓመት የአዲስ አበባ በዓል ሲከበር ደራሲ ቀኝ አዝማች ታደሰ ዘወልዴ የቀሪን ገረመው መጽሐፍ ደራሲ ናቸው። ለጠቅላይ ሚኒስትር ፍቅረ ስላሴ ወግ ደረስ አመልክተው በኋላም ጣይቱ ሆቴል የሚለውን መጽሐፍ ጽፈዋል። ስሙ ይመለስ ብለው አመልክተው ጣይቱ ሆቴል የሚለው ብቻ ተፈቅዷል። ኢቴጌም ሳይባል ግርማዊትም ሳይባል ጣይቱ ሆቴል እየተባለ አሁንም ይጠራል። እና እንዲህ አይነቱ ታሪካዊ ስም ወደ ቦታውን ቢመለስ በእውነቱ በአሁኑ ጊዜ በጣም ደስ የሚል ነው ብዬ አስባለሁ። እና የመጀመሪያውን ሆቴል አስገንብታ ንጉሥ መኳንንቱን ባር ውስጥ አስገብታ የአውሮፓውያንን አበላል ያሳየች፣ የአውሮፓውያንን አኗኗር ያሳየች አይቱ ብጡል ነች። በታሪክ ያጌጠች እያልኩ የፀሐይንና የእኔን የዚህን ዝግጅት እዚህ ላይ እፈጽማለሁ። አመሰግናለሁ። ውሳት ነደደ ወደ አንተ ዝግጅት ስለምንመጣው አመሰግናለሁ። አዲሱ ሰሞኑን በተለያዩ ፕሮግራሞቻችን ያቀረብ ነው። በራዲዮ መጽሔት ቀደም ብለን ያስተዋወቅ ነው። በዩናይት ስቴትሱ የሰንዳንስ ፊልም ትዕይንትና፣ እንዲሁም አሁን ደግሞ በበርሊኑ የፊልም ፌስቲቫል ወይም ትዕይንት አሸናፊ የሆነውን ደፍረት የተሰኘ ኢትዮጵያዊ ፊልም አስመልክቶ የጀመርነው ወግ ነው። የምሽቱንም ቀደም ሲል ውይይታችንን ከገታንበት መለስ ብለን እንንደረደራለን። ሰዎች ታንሰርፋት ባላለች የ14 ዓመት ልጅነች እንዳጠጋኝ እና የ14 ዓመት ልጅናት ወንድ የገደለችው ዝረሰናይ ብርሃኔ ማህሪ ቀደም ባለ ውይይታችን እንደተመለከት ነው። በሰንዳንስ ዓመታዊ ሲኒማ ትዕይንት የተመልካች ሽልማት የተቀበለው ፊልም ድፍረት ለመሆኑ በበርሊኑ የፊልም ፌስቲቫል ምን አይነት አቀባበል ጠበቀው? ከዚህ ብንደረደር በጣም ከጠበቅነው በላይ ነው የነበረው። እንግዲህ በፊልም ዙሪያ አንድ ጊዜ አንድ ፊልም ጥሩ ስም ካገኘ አንድ ቦታ ያጥሩ ይከተለዋል በሄደበት በርሊን ፊልም ፌስቲቫል መግባቱ ብቻ በቂያችን ነበር ብለን ነበር የጠበቅነው። ምክንያቱም አንደኛ በጣም ከባድ ፊልም ፌስቲቫል ነው፣ ለመግባት ውድድሩ በጣም ሀያል ነው። ምክንያቱም እንደ ሳንዳንስ ብዙ የአሜሪካ ፊልሞች ባይሆኑም ብዙ የኢንተርናሽናል ፊልሞች ስለሆኑ አሁን ለምሳሌ ሳንዳንስ ውድድራችን ላይ ጠቅላላ ፊልሙ እንዳለ ፌስቲቫሉ ሳንዳንስ መቶ አስራ ስምንት ፊልሞች ነው የነበሩት። እዚህ በርሊን ግን ወደ ሶስት መቶ ፊልሞች ነበሩ። ብዙ ፉክክር ያለበት ነው። ነው የምትለኝ ከሰንዳንስ ፊልም ፌስቲቫል? አዎ። እና እውነት በጣም ትልቅ አቀባበል ነው ያደረጉልን። የፊልም ፌስቲቫሉ አራማጆች ፕሮግራመሮቹ በሙሉ በጣም ፊልሙን በትልቅ ሁኔታ ነው የተቀበሉት። በጣም ወደውታል። ከዛም አልፎ የመጀመሪያ እና የሁለተኛ ትዕይንታችንን ስናደርግ መቀመጫ አልነበረም። ሰው ግማሹ ቆሞ እና ሌላው ደግሞ ደረጃ ላይ ተቀምጦ ነበር ያየው። እነዚህ ደግሞ ትንሽ ቲያትር ቤቶች አይደሉም። ትንሹ ያሳየንበት ቲያትር ቤት አራት መቶ ሰማንያ ስድስት ሰው የሚያስቀምጥ ነው እና በእውነት በጣም ትልቅ ክብር ነው ለእኛ ሰው የእኛን አገር ታሪክ የእኛን አገር ሙያ ጥበብ ለማየት ይሄን ያህል ትኩረት መስጠቱ በጣም አስደስቶናል። መልካም ዘረሰናይ፣ እንደ ሰንዳንሱ የፊልም ፌስቲቫል ወይም የፊልም ትዕይንት ሁሉ በበርሊኑም ውድድር ድፍረት የተመልካች ሽልማት በመባል የሚታወቀውን የሽልማት አይነት ተጎናጽፏል። የሰንዳንሱ በበርሊንም ተደግሟል ማለት ይቻላል። እስኪ ስለ እሱ ደግሞ አጫውተን። ልክ ነው። አዎ በርሊንም በፓኖራማ ውድድር ውስጥ ነው ትልቁን ሽልማት ያገኘ ነው። እንግዲህ የትም ፌስቲቫል ላይ ራሱ ፌስቲቫሉ ከሚሰጥህ ሽልማት የበለጠ ትልቅ ትኩረት የሚሰጠው የተመልካች ሽልማት ነው። ምክንያቱም አንደኛ ምን ያህል ሰው ገብተው አይተዋል ፊልምህን፣ ከዛ ላይ ደግሞ ምን ያህሉ ሰው ይሄንን ጥሩ፣ በጣም ጥሩ፣ እጅግ በጣም ጥሩ ብለው መርጠውታል የሚለው የሰራኸው ስራ ምን ያህል ከሰው ጋር እንደተዋሃደ የሚያሳይ ነው እና በእውነት ለእኛ በጣም ትልቅ ኩራት ነው። ከዚህ በፊትም ተደርጎ የሚታወቅ አይመስለኝም። አንድ ፌስቲቫል ላይ ተመልካችን ሽልማት አሸንፎ ከአስር ቀን በኋላ ደግሞ ሁለተኛው ፌስቲቫል ላይ እንደዛ ማድረግ ሰው ትልቅ ክብር ነው ለኛ። ዘረሰናይ ሌላም ለየት ያለ ድንገት ነበረው፣ የበርሊኑ ፊልም ፌስቲቫል ወይንም የሲኒማ ትዕይንት። ድፍረት በተሰኘው ቀዳሚ ፊልምህ ላይ የፊልሙ ዋና ትኩረት ሆና ታሪኩ የሚያጠነጥንባት በእውኑ ዓለም በዚህ በጠለፋ ስራ ላይ በሰራችው የህግ ነክ ስራ ልዩ ትኩረት የተሰጣትና ያንተም ፊልም ታሪክ የሚያጠነጥንባት መዓዛ አሸናፊ በፊልሙ ትዕይንት በቦታው ተገኝታለች። ምን ይመስል ነበረ እሷ በተገኘችበት የነበረው መድረክ? እኔ እንጃ በምን ቃላት እንደምነግርህ አላውቅም። በእውነት ለእኔ በጣም ትልቅ ጭንቀት ነበር። ምክንያቱም አንድ ሰው በስራው በህይወቱ አምኖ ለዓለም ህዝብ ማንነታቸውን፣ ስራቸውን፣ ፍርሀታቸውን ደስታቸውን ይሄን ሁላ ነገር ስታቀርብ በእውነት በትክክለኛ አድርጌዋለህ ወይ ለተመልካቹ ይሄንን ሰው ሙሉ በሙሉ ቀርጨዋለህ ወይ የሚለውን ትልቅ ትልቅ ኃላፊነት ነው እና ኃላፊቱ ትንሽ ይጨንቃሃል። እንግዲህ እኔና መዓዛ ስንት ዓመት አሳልፈናል። አሁን ከተተዋወቅን የተዋወቅ ነውም በዚሁ ይሄንን የእሷን ታሪክ ወደ ፊልም አርጎ በመናገር በዛ ላይ ነበር እና ፊልሙ ካለቀ በኋላ ለብዙ ጊዜ እንዳው መዓዛን ገና ነኝ ገና ነኝ አላሳይሽም እያልኩኝ እስካሁን ድረስ አቆይቻት ነበር። ይህ ለመጀመሪያ ጊዜ መሆኑ ነው። ከዚህ ቀደም አላየችው። ለመጀመሪያ ጊዜ። አዎ ለመጀመሪያ ጊዜ በርሊን አምስት መቶ ሀምሳ አንድ ሰው በተቀመጠበት ቲያትር ቤት ውስጥ በትልቅ ድግስ ለፕሮግራሙ አዘጋጆች ነገር ያቸው ነበር የመጀመሪያ ጊዜዋ እንደሆነ እና እነሱም ትልቅ ትኩረት ሰጥተውት እነሱ መሀል ነው ቁጭ ብላ ያየችው እና በእውነት ቃላቶች አይገልጹትም እዛ ቲያትር ቤት ውስጥ የነበረው መንፈስ ሰው ከተቀመጠበት ተነስቶ እያለቀሰና እያጨበጨበ ነበር የተቀበላት ወደ ስቴጅ። ፊልሙ ካለቀ በኋላ በጣም ነው የተነኩት፣ በስራዋ በታሪኳ በጣም ነው የተነኩት። በዛም ላይ ደግሞ ከሁሉም የበለጠው ለእኔ እሷ በምን አይነት አይን ተመልክተዋለች ስራዬን ሰርቻለሁ ወይ የሚለው ነበር እና አይ ቲንክ ለጊዜው አልፍ ያለው መሰለኝ። አልፈሃል፣ በትክክል ተመልካቹም አሳልፈሃል፣ ዋናዋ ባለታሪክም አሳልፈሃለች። ባለታሪኳን፣ የፊልሙ ታሪክ የሚያጠነጥንባት አዛ አሸናፊን ጨምሮ በቀጣይ በሚኖሩን ውይይቶች የፊልም ሀያሲያንንም እንጋብዛለን። ሌሎች ውይይቶችም አሉን። ለዛሬ ግን ቀደም ሲል ወደ ጀምርነውና ነው እና በእንጥልጥል ወደ አሳደር ነው ጥያቄ እንመለስ ሜሮን ካንቺ ልጀምር ከፌስቲቫሉ ውጪ ይሄን ሲኒማ ኢትዮጵያውያን በሚመለከቱበት ስሜትና ሁኔታ ላይ ራስሽን አስቀምጭና ነው ይሄን ጥያቄ የምትመልሽልኝ። ታሪኩ የገዛ ራሳቸው እንደመሆኑ እንግድነቱ ይጠፋል። አሁን ለሌሎች ከምናያቸው ነገር ግን የፊልሙን አሰራር ታሪኩ በመገናኛ ብዙኃን በስፋት ያነጋገረ ቢሆን እንኳን ሲኒማ ሆኖ ሲመጣ የሚፈጥረውን ስሜት ለማየት እንሞክርና ኢትዮጵያ ውስጥ ሲታይ ሊሰጡት ይችሉ ይሆናል የምትሆን ምላሽ እንመልከት የትኛው የበለጠ ይስባቸው ይችላል ብለሽ ታስቢያለሽ? የሲኒማ አሰራሩ ነው አጨዋወቱ ነው? ከታሪኩ መውጣት ስለምንችል ምክንያቱም ቀደም ብለን ደጋግመን እንደገለጽ ነው ታሪኩን የሚያውቁት አድርገን እናስብና የትኛው የተለየ ስሜት የተለየ ትኩረት የሚያገኝ ይመስልሻል? እኔ መጀመሪያ የፈጠረብኝ ምንትነት ሶስት ቦታ፣ ሆኜ ልንገርህ የመጀመሪያው እዛ ልክ ሰንዳንስ ፊልም ፌስቲቫል ላይ በመጀመሪያ ምሽት ለይታ ሲቀርብ የነበረኝ ስሜት እንደሰራሁበት ሁሉ አልነበረም። እኔ ራሴን አውጥቼ እንደ ተመልካች አየሁበት ስሜት ተፈጥሮብኝ ነበር። እውነት ለመናገር እያወቅሁት እዛ ውስጥ ሆኜ ሰርቼበት እንኳን በተመልካችነት አይን እንዳይ እድል የሰጠኝ ፊልም ነበረና እንደ ተመልካች የሰጠኝ ስሜት በሁለት መንገድ መግለጥ እችላለሁ። አንደኛ እዛ ከነበረ ሪያክሽን ለባህሉ ቅርብ ያልሆነ ሰው ሲያየው የተሰማው ስሜት እንዲህ አይነት ነገር አለ እንዴ የሚለው ነው አይደለ? በሶስተኛው ወገን ደግሞ ለኢትዮጵያ ተመልካች ይህንን ቢያየው ምን ይላል ብዬ ሳስብ አንተ እንዳልከው የሳ ፕሮዳክሽን ኳሊቲ እንደ ተመልካቹ ኢንትረስት ቢሆንም ማለት ነው። ለምሳሌ ሙያው ላይ ያሉ ሰዎች ሞር ቴክኒካል ነገሮችን ያሉ፣ ሌላው ተመልካች ደግሞ የታሪኩን፣ የአክቲንጉን፣ ሌላ ሌላን ነገር ሊያይ ይችላል። ግን ታሪኩን በፍጹም ከዚህ ውጭ ልናደርገው አንችልም። የምናውቀው እንኳን ታሪክ ቢሆን በተለየ መንገድ ደረሰና ሊገልጽበት ወይም ሊያስተላልፍ በፈለገበት መንገድ በአግባቡ ተሰርቷል እና የምናቀውን ታሪክ ያስረሳናል የሚል ሙሉ እምነት አለኝ። ሁለት ትልቁ ለኢትዮጵያ ተመልካች የሚሰጠው ስሜት ይመስለኝ እያወቅ ነው የጠለፋን ታሪክ የጠለፋን ባህል እንደ ባህል ቅርብ ሆነን እያየ ነው። ግን ከዛ ስሜት ወጥተን እንዴ እንደዚህ ነበር እንዴ ብለን እንድናስተውል ና ከዚህ በኋላ ላለው ነገር የቤት ስራ እንድንወስድ የሚያስችል ስሜት ይፈጥቃል ብዬ አፌ መናገር ችላለሁ። የምናውቀው ታሪክ ግን በአዲስ መንገድ እንዴ እንዴት እንዳላሰብ ነው በዚህ መንገድ እንዴት ይሄ ስሜት አልፈጠንም የሚል አይነት ስሜት ተመልካች ላይ ይፈጥራል የሚል እምነት አለን እና ታሪኩ በጣም ይስባል። ከፕሮፌሽን አንጻር የተሰራበት ስታንዳርድ፣ ሁሉም ነገር እንድትረሳ ያደርጋል። ሙዚቃው፣ ሳውንዱ፣ አክቲንጉ፣ የስቶሪው ስለ እያንዴ ዳይሬክቲንጉ፣ እያንዳንዱ የምናያቸው ነገሮች ምናውቀው ታሪክ እስከማይመስለን ድረስ እዛ ውስጥ ይከተናል ያል ግሩም አድርጋ ነው ለአይታ በየ ዘርፉ እንድናየ ያደረገችን ዘረሰና እያንተ ነው የመጨረሻ ወድ አንተ የፊልሙ ዲሬክተር ነህ። ፊልሙ በሁሉም መልኩ ተቀናብሮ አሁንም የምናየውን ስዕል እንዲሰጠን ያደረግክ ሰው ነህ በተመሳሳይ መልኩ ደግሞ የመጀመሪያውም ተመልካች ነህ። ሁለቱም እድል ያለው ሰው ቢኖር ዲሬክተሩ ይመስለኛል። ከውጭም ከውስጥም የመሆን እድል አለህና ምንም እንኳን በሰራህበት ጊዜ ውስጡ ተጠምድህ የምትሰራውን ቢሆን በተናጥል ደግሞ የተዋናዮቹን ድርሻ፣ የሲኔማቶግራፈሩን፣ የሁሉንም አስተዋጽኦ የማየትም እድል አንተውነህና በቀዳሚነት ያለህ ምናልባት ላጣላህ ሊሆን ይችላል። አጋሮችህ ጋራ የቱ ጋ ነው የተመሰጥከው ከራስህ ውጭ ባሉት ተቀናብረው ከመምጣታቸው በፊት በተናጥል የምታያቸው ሰበዞች ውስጥ እንዳውም ይባስላክ ከዳይሬክተርነቱም ሌላ ደራሲውም ነኝ የፊልሙ እንደ ደራሲ፣ የአንድ ደራሲ አላማው የሚመስጥ ብዙ ገጽታዎች ያለው የተሟላ ታሪክ መናገር ነው። ያንን ማረክ ከቻልክ አንድ ቦታ ደርሰሃል ማለት ነው። ስቴፕ ስቴፕ አለው አይደለም። በመጀመሪያው ጊዜ የጽሁፉ ደረጃ ነበር። ጽሁፉ በአንድ ቀን የሚወጣ ነገር አይደለም፣ ብዙ ጊዜ ፈጅቶብህ ነው የሚወጣው። ከዛ በኋላ ታርማለህ። የመጀመሪያ ቀን ሜሮን መጥታ ስቱዲዮ ካስት ስናደርግ ቃላቶቹን ከአክተሮቹ ስትሰማ በሁለት መንገድ ታየዋለህ። ወይ በደስታ ኦኬ፣ ይሄ ነገር እንዳሰብኩት ወጥቷል ማለት ትችላለህ፣ ወይም ደግሞ እንዳለ ወረቀቱን ቀዳደህ ትወረውረዋለህ። ከፊትህ አይጠፋም። አንተ ጭንቅላት ውስጥ ያለውና ሰዎች ሲናገሩት ደግሞ ተመልሶ አንተ ጋር ሲመጣ የተለያየ ነገር ነው። አላማህ ያ ነው። በዚህ ሰው የተነገረ ነው፣ ይሄ ሰው ይሄን ሊል ይችላል የሚለውን ነገር እውነተኛ ማስመሰሉ። ከዛ በኋላ ደግሞ ዳይሬክት ስታደርግ ትልቁ ትኩረት የሰጠሁት አክተሮቹ የሚጫወቱትን ገጸ ባህሪ ሙሉ በሙሉ እንዲያውቁት ነበር። አክቲንግ በጣም ከባድ ነገር ነው። ትንሽ አቅለን ነው የምናየው እኛ ኢትዮጵያ። ምክንያቱም ቃላቶቹን በትክክል እስከተናገርክ ድረስና ሲበሳጭ እንደ ተበሳጨ ሰው እስከ መሰልክ ድረስ ያ እንደ ስራ ያልፋል። ከሜሮን ጋር የነበረንም ብዙ ውይይት ይሄ ነው። ሙሉ በሙሉ መዓዛን እንድታውቃት ከሌላ መንገድ በመገናኛ ብዙኃን ባወቀቻት ስለ ሷ የሚወራው ነገር በሽልማቶቿ ምን ምን ሳይሆን እንደ አንድ ሰው እንደ ሰው እንድታጠናት እና ከእሷ ጋር የሚያገናኛትን ነገር እንድትፈልግ፣ ምክንያቱም አንዴ ያንን ገጸ ባህሪ ከተላበስክ የምትናገረው ሲያደናቅፈ እኳን ያንን ገጸ ባህሪ የሆነ ነው የምትደናቅፈው። አክቲንጉ ይወጣል። ከዛ ውስጥ ያን ሰው መሆን ይጀምራል መሆን ይጀምራል ያንን ሰው መሆን ይጀመራል። ፊልሙ ከተቀረጸ በኋላ ቁጭ ብዬ ሳይ አንድ ነገር ሲሰራ በተለይ በኔ ሙያ ያለ ከሆንክ ከካሜራው ጀርባ ቁጭ ብለህ ጆሮህ ላይ ሄድፎኑን አድርገህ ሲናገሩና ትወናውን ሲያደርጉ ካየህ ይወራሃል። ሰውነት ትክክለኛ በሆነ ጊዜ ደጋግመህ ደጋግመህ ማድረግ የማትፈልግበት ነገር ነው። አንዳንድ ጊዜ ደግሞ ብትለው ብትለው አይመጣም እና መጀመሪያ ብለህ የምማድረገው ራሴን ነው እኔ ትክክለኛ ዳይሬክሽን ስላልሰጠሁ ነው ወይም ደግሞ የጽሁፉ ብልሽት ነው ከዛ በኋላ ደግሞ አንድ ከባድ ሲን ነበር ከባድ እንኳን አይደለም ግን ድርጊቱ እና ቃላቱ አልተዋጠላትም ነበር ለሚሮን ይሄንን ስናገር ምንድን ነው ስሜቴ አላወቅኩትም ይሄንን ያለ እኔ ትልቁ አሸናፊነት ነው ቻሌንጅ ነው ለሷ ሙሉ በሙሉ እምነት ኖሯት እንድታወራ ሲኑ እንዳውም ደፋር ነች ግን ድፍረቷ አንዳንድ ጊዜ ጉዳት ላይ ሁሉ ሊጥራት ይችላል በጭንቅላቷ ተማሪ እንደሆነችም በልቧ ተመሪ ነች። እንግዲህ የአንድ ገጸ ባህሪ የተለያዩ መልኮቹን ስታሳይ ያ ነው ሰው በሚያውቃት እንዳው የበለጠ ትልቅነቷን ብቻ ሳይሆን አንዳንድ ነገሮቿን እኔ እናንተ እንደምናደርገው ነበር የምታደርገው እና የጠላፊውን ጓደኛ ምስክር ለማድረግ እቤቱ ድረስ ስትሄድ የሄደችበት ቦታ ሴቶች የሚጠለፉበት ቦታ ነው፣ ብቻዋን ሄደችው። ምንድን ነው? እንዴት ብላ ነው የምታነጋግረው? እንዲያውም ልጁ ሲያነጋግራት እንጨት እየፈለጠ ነበርና መጥረቢያ ይዟል በእጁ። እና ምንድን ነው የሚሰማት እዛ ቦታ ላይ የፈለግኩት፣ ልበሙሉነት አልነበረም ፍራቻ፣ ግን ፍራቻውን ሰብስባ ይዛው እና ቃላቶቿ ግን ያንን የሚሸፍኑ ናቸው። በቃላቶቿ በጣም ልበሙሉነት የሚጋጭ ስሜት ነው የፈለግኩትና፣ ያ አስቸገራት ሜሮንን። እና ተመላለሰች ተመላለሰች፣ ልክ እንደዛ ስትለኝ የደረሰችበት ቦታ ስላወቅኩኝ ተዚህ ልሽ እንደሆነ ሜሮን፣ ቶሎ ቶሎ ኒ ቶሎ ቶሎ ንቅረጽ ብዬ አንተ ብቻ የሆነ ነገር ያሰብከዋለ፣ ግን እኔ ሙሉ ለሙሉ ሳይገባኝ ነው ያንን ሲን የቀረጽኩት ብላ ነው የነገረችኝ። ከዛ በኋላ ይሄ ነው የሚፈጠረው በትክክለኛው መንገድ ሲደርስ ማለት ነው። በጣም ብዙ ነገሮች ማስተካከል ይችል ነበር። ብዙ ጥፋቶች አጥፍቻለሁ። ለወደፊት የምማርበት ትልቅ ፊልም ነው ይሄ እና ጥሩ ነገሮችንም ሰርተናል። ያሰብኩትን እንግዲህ መፈተኛ ነው እንዳልኩ የተማርኩትን አስር አመት በላይ የሰራሁበትን ነገር በትንሹም ቢሆን የኔ እጅ የነካው ነገር ሆኖ ነው የወጣው። በጣም በጣም ደስተኛ ትልቁም እሱ ይመስለኛል። ድፍረት፣ ትልቅ ሊያነጋግር የሚችል ስራ ነው። አሁንም የራሱን ስፍራ ያገኘ ይመስለኛል። ነገር ግን ሲኒማዋን ከተመለከትን በኋላ የተለያዩ የሙያ አጋሮችህ የሚነጋገሩበት ማድረግ፣ ሌሎች የተከታዩ ውይይቶችን እናመጣለን። ሜሮን ጌትነት ከአዲስ አበባ ዘረሰናይ ብርሀኔ መሃሪ ከዋሽንግተን ዲሲ ሁለታችሁንም አመሰግናለሁ። መልካም እድል። በጣም እግዜር ይስጥልኝ። አመሰግናለሁ።

አንተነህ ቀድሜ የነቃ አለምሲተኛ ትላለች የሺ ደመላሽ። ከአድዋ ወደ ኳስ ሜዳ ገባን። የኳስ ጉዳይ የተነሳው እንደምታውቀው በዚህ በሰሜን አሜሪካ ወደ ሰላሳ አንድ ዓመት ያስቆጠረው የሰሜን አሜሪካ ኢትዮጵያውያን ስፖርትና የባህል ፌዴሬሽን አለ። እዛም ላይ ትንሽ የነበረው ሁኔታ ለማብራራት ሞክረናል። ከዛ ሌላ ግን ሶስተኛ አመቱን ሊያከብር የነበረው አይሳ ዋን ብለው የሚጠሩት ከዛ የወጣው ከዛ የወጣው አሁን እነሱ መካከላቸው ችግር ተፈጥሮ እኛ መስራቾቹ እያለን ዘመዳሞች ተጠራርተው ቦታውን ወሰዱት ብለው ከሰዋል። ለዚህ መልስ ሰጡ ብንል እኛ ለቪኦኤ ለመናገር አልተዘጋጀንም አሉ። ስንዘጋጅ እንነግራቸዋለን አሉን። ተባረርን ከሚሉት በኩል ምናልባት አዲስ ነገር ሊኖር የሚችለው ለመሆኑ አብረው ጨዋቱ የነበሩ ቡድኖች፣ ተጫዋቾች አሁን እዛ ለብቻው በቤተሰብ ተያዘ የምትሉት ጋ ነው ያሉት ወይንስ የት ናቸው ብለን ለመጠየቅ ሞክረናል። በዛ በኩል የተጫወቱ ልጆች ወይም የቡድን መሪዎች አሉና ታሪኩን እንዲነግሩ እድል ብትሰጡን ብለዋል። መልካም። የመላ ኢትዮጵያውያን የስፖርት ማህበር አንድ ወይም አይሳ የሚባለው መጀመሪያ ሲጀመር የተጫወቱ ተጫዋቾች የቡድን መሪዎች ካሉ እነሱ እንዳሉት ታቅርቡልን ብለዋል። ካሉ እነሱ እናቀርባለን። እንደገና ደግሞ ከዚህ ከአይሳ ዋን አሁን አዲስ አመራር? የያዙት ሰዎች ከመጡ የሚቀርብባቸውን ክስ ማስተባበር ከፈለጉ እናቀርባቸዋለን ማለት ነው። ትክክል ነው። አዲሱ የኳሱ ነገር የዚህ ፌዴሬሽን ጉዳይ መላልሶ ደጋግሞ በፕሮግራማችን የሚመጣ ነው። ግራና ቀኝ ያሉ ወገኖች ደጋግሞ የየበኩላቸውን ሀሳብ ያቀርባሉ። እኛም እናስተናግድበት መንፈስ የሚሆነ ጭብጥ ለአድማጮቻችን አስፈላጊ ነው በምንለው ደረጃ ያለ መረጃ ሲሆን ነው የግል በውስጥ ያላቸው ልዩነት በሌሎች በራሳቸው መድረኮች የሚስተናገድ እንደመሆኑ ዳልከው ደጋግሞ የሚመጡትን የማስተናገድ እድልም አጋጣሚም ስለሌለን አላቀረብንም። በተለይ ክሶች የቀረቡባቸው ወገኖች እድሉን እንዲጠቀሙ አሁንም ክፍት ማድረግ ይገባናል። የእነሱንም ወገን ታሪክ ማቅረብ አለባቸው የሌሎቹ ታሪካቸውን ሊሰጡ የተዘጋጁ በዚህ በኩል እንዲህ ያለ መረጃ አለን እያሉ እየቀረቡ ያሉትን ከማስተናገዳችን በፊትም ሆነ አንድ ላይ አሁን በአመራር ላይ ያሉ ወገኖች አስተያየታቸውን እንዲሰጡ በድጋሚ እድሉን እንሰጣለን እና ይሄው ይመስለኛል አሁን ማለት የምንችለው። ሌላ በዋናው የሰሜን አሜሪካ ኢትዮጵያን ስፖርትና የባህል ፌዴሬሽን ዙሪያ ያለው ነገር ምንድነው? ከዚህ ቀደም አስታውሳለሁ፣ ከወር በፊት አንድ ነባር የፌዴሬሽኑ ሰው ችግር አለን፣ ለብቻችን ዋሽንግተን እንጫዋታለን የመሳሰለ ነገር ተናግሮ ነበር። ያ ስህተት መሆኑን ሌሎች የራሱ ጓደኞች አስተባብለዋል። አሁን ታዲያ ምን ላይ ናቸው ሲባሉ እንደው ያለ አግባብ ስማችን ተነስተዋል የመሳሰለ ስሞታ አቅርበዋል። ይሄን እንግዲህ እኛ ስሞታ ባላስተናገድ ነው ስሞታ፣ በሌሎች መድረኮች የተስተናገደ ነገር ላይ እኛ መልስ ማስተባበያ መቅረብ አንችልም የለብንም። ከዛ በተረፈም አዲስ ነገር የለም ይሄው ይመስለኛል። ለመቋጫ አንድ ቃል ለመወርወር የፌዴሬሽኑ ጉዳይ ወይም ደግሞ አሁን ከማህበሩ ጋር የሁለቱ ቡድኖች ጉዳይ ደጋግሞ የሚነሳውምና በእኛም በምጥን የአየር ሰዓታችን ታ ለመስጠት የምንገደደው የህብረተሰብ ጉዳይ በመሆኑ ማህበሩ ማንም የሚምራው ማን በህዝብ ስም የተቋቋሙ ድርጅቶች የሚቋቋሙበትን መሰረት ተከትሎ የህዝብ እንደመሆናቸው በአመራር ላይ ያሉ ሰዎች ግራና ቀኝ ሀሳቦችም ሲኖራቸው ተጠያቂነት ግዴታ ስላለባቸው ሲጠየቁ ደግሞ አሁን እድል እንደምንሰጠው መልስ የመስጠትን መብት ስላላቸው እሱንም የመስጠት ያን የማስተናገድ ግዴታ ስላለብን በዚህ መንፈስ ነው የእነኚህ ሁለት ማህበራት ጉዳይ ደጋግሞ የሚመጣው። አሁንም እድሉን ሰጥተናል። በሚቀጥሉ ፕሮግራማችን የተገኙትን ይዘን እንቀርባለን። ሲያግዱ በአዲሱና ባሉላ አዘጋጅነት የጀመራችሁት የ1966ቱ የካቲት አብዮት ፕሮግራም በሀገራችን ታሪክ ውስጥ ትልቅ ምዕራፍ የያዘ ለመሆኑ አያጠያይቅም። ወጣቱም ትውልድ ስለ ሀገሩ ታሪክ ትክክለኛ መረጃ በማግኘት የማይናቅ ትምህርት መቅሰም የሚያስችለው እና የወደፊቱ የሀገራችንን ምስቅልቅል ሁኔታም ለመፍታት የሚረዳው ፕሮግራም ነው። እናም በዘመኑ የተለያየ አመለካከት የነበራቸውን የፖለቲካ መሪዎች በሂደቱም ተሳታፊና ተዋናይ የነበሩትን በህይወት ያሉ ሰዎች በዚህ ፕሮግራም ማካተት ብትችሉ መልካም ይመስለኛል። በአጠቃላይ የጀመራችሁት ይህ ፕሮግራም ለወጣቱም ሆነ ያን ዘመን በቅጡ ለማያውቀው ትውልድ ጠቃሚ ትምህርት ስለሚሰጥ እንድትቀጥሉበት አደራ ጭምር አሳስባለሁ፣ ያሉን ምስራቅ ደምሴ ናቸው ከለንደን ኦንቴሪዮ ካናዳ። የእንግሊዙ ሎንዶን አድማጭ ታምሩ ሙልጌታ ደግሞ የተለያዩ ርዕሰ ጉዳዮችን የሚያካትተው የአዲሱና የሀዲሱ ነው ያሉት አድማጫችን አዲሱ ጥሩ ነው ነው የአዲሱና ያሉላ የእሁድ ፕሮግራም ራዲዮ መጽሔት አዝናኝና ትምህርታዊ ነው ብለውናል። አድማጫችን አቶ ታምሩም ምስጋና ይግባው እንላቸዋለን። አዲሱ ሁለት ሌሎች የዘወትር የራዲዮ መጽሔት አድማጮች አቶ ትልቅ ሰው ከዚህ ከዋሽንግተን ዲሲ፣ አቶ ዳንኤል ከሚኒያፖሊስ ሚነሶታ በቀደሙ ፕሮግራሞቻችን ላይ አስተያየት ሰጥተዋል። እነሱንም እናመሰግናለን። ሌሎችም ጽፈዋል፣ ደውለዋል ዚያ

በየትኛውም ሁኔታ ይሁን ስለ የካቲት 66ቱ አብዮት የምለዋለኝ የምትሉ ሁሉ እነሆ እንግዲህ የአክብሮት ግብዣችን ይድረሳቸው። በጽሁፍም ቢሆን በአሜሪካ ድምፅ የአማርኛው አገልግሎት 330 ኢንዲፔንደንስ አቬኑ ሳውዝ ዌስት ዋሽንግተን ዲሲ 20237 በኢሜይልም ከፈለጋችሁ ሆርን አት ቪኦኤ ኒውስ ዳት ካም ነው አድራሻው። ስልክም ይቻላል 202 2059942 የውስጥ መስመር 14 ሆኖ ለራዲዮ መጽሔት ማለት ታዲያ እንዳሰነቀው ከየካቲት ስልሳ ስድስት አብዮት ጋር በተያያዘ ከአርባ ዓመታት በፊት የነበረው የኢትዮጵያ ታሪክ ብዙ አነጋግሮናል አይደለም አዲሱ ልክ ነው አሉላ ወደ ንጉሴ ቀጣይ ታሪክ ለመንደርደር ያደረግነው ጉዞ ነበርና እንዴት ነው እስቲ ወደ ዝግጅትህ ትገባ አመሰግናለሁ ዝግጁ ነኝ የየካቲት ስልሳ ሳ ስድስቱን የአብዮት ዋዜማ የአብዮት መባቻ ና የአብዮት ማግስት አርባ አመት በትዝታ ፈረስ ወደ ኋላ ተጉዬ ሳስታውስ እውን እንዲህ ሆኖ ነበር? እውን እንዲህ ተፈጽሞ ነበር? እንደዚያስ ተከናውኖ ነበር? እያልኩ ራሴን በራሴ ጠይቃለሁ። በተለይ በዚህ በአሁኑ ሳምንት ወቅት ላይ ሕዝባዊው አመፅ እጅግ የተቀጣጠለበት የታሪክ አጋጣሚ ሆኖ የእስራኤልና የአረቦች ጦርነት የተካሄደበት፣ በዚያም ምክንያት የቤንዚን ዋጋ ሶስት እጅ የጨመረበትና አዲስ አበባ ላይ ስልሳ አምስት ሳንቲም በሊትር ይከፈልበት የነበረ ቤንዚን አስር ሳንቲም በመጨመሩ ምክንያት ሰባ አምስት ሳንቲም ስለሆነ ታክሲዎች ስራ ማቆማቸውና ተቃውሞ ማቅረባቸው የሰራተኛው የወጣቱ፣ የተማሪው፣ የሁሉም ንቅናቄ፣ ይሄ ሁሉ ተዳምሮ ይህ ወቅት ለውጡ እጅግ የተፋፋመበት ነበር። በተለይም የተማሪውና የሰራተኛው የነገሌ ቦረና የወታደሩ አመፅ የአስመራው ንቅናቄ፣ ሌሎችም በዚህ አጋጣሚ የሆኑት ሁኔታዎች ሁሉ የካቲትን አብዮት እያፋፋሙት፣ እያቀጣጠሉት እና እንግዲህ እዚህ ደረጃ ላይ ደርሰናል ማለት ነው። በተለይም ደግሞ ከአስመራ አካባቢ አረጋዊ ንጉሰ ነገስት ክብርና ስብዕና የሚነካ የሚተች ዜና ተላልፎ ነበረ። እንደ አጋጣሚ የዚህ ዜና ዘጋቢ ደግሞ ለእናንተ አንዳንድ ጊዜ ሲዘግብ የምሰማው ታፈሰ በለጠ ነው፣ ብራሰልስ ያለው ዜናው እንደው በሬዲዮ እንዲህ የሚነገር አይደለም እና ትንሽ የንጉሰ ነገስቱን ክብርና ስብዕና የሚነካ በመሆኑ ምክንያት ንቅናቄው እጅግ እየተፋፋ መሄዱ ታወቀ። ንጉሰ ነገስቱ መልእክተኛ አላኩ። መልእክተኞቹን እዛ ያለ ወታደር አሰረ። አንድ መልእክተኛ ብቻ መልእክት ይዞ እንዲመለስ አረገ። ወዲያው ልክ በዚህ በየካቲት ሀያ ሀያ አንድ የፀሐፊ ትእዛዝ ጠቅላይ ሚኒስትር አክሊሉ ሀብተወልድ ካቢኔ ለንጉሠ ነገሥቱ የስንብት ደብዳቤ አቀረበ። አክሊሉ ሀብተወልድና ካቢኔያቸው ተሰናበተ። እንዳልካቸው መኮንን ተተኩ። ፋታ ስጡኝ ብለው ፋታ ፋታ በማለታቸው ምክንያት ብዙ ይተቹ ይነቀፉ ነበረ። እሳቸውም ከአምስት ወር በኋላ ከስልጣን ወርደው ልጅ ሚካኤል ምሩ ተተኩ። እንዲህ እንዲህ እያለ እንግዲህ የ የካቲት አብዮት አሁን የደረስንበት ደረጃ ላይ ደርሷል። በዚሁ ወደ አዲሱና ወደ አሊሏ ሌላው ዝግጅት በአመራ መልካም ንጉሥ አድማጮች ነው። የአስራ አምስት ቀን ሰው ይበለን። የዛሬን ግን በዚሁ እየቋጭን ነው። እናም ለማጠቃለያ ዜናው መዳረሻ የሆናችሁ ዘንድ በተከታዩ ዜማ ነው የምንሰናበተው። ከዜናው በኋላ ለአጠቃላይ ስንብት ደግመን እንመለሳለን። Nanana <laughs> <laughs> ዜና ማጠቃለያ ይነበባል። የዩክራይን ጊዜያዊ መንግስት የሩሲያን ጦርነት ተግባር ያለውን ለመመከት የሀገሪቱ ወታደራዊ ኃይል ሙሉ በሙሉ እንዲዘጋጅ አዟል። ጠቅላይ ሚኒስትር አርሴኒ ያትሴኒዩክ ለሀገሪቱ ምክር ቤት ባደረጉት ንግግር በቀውስ አፋፍ ላይ ነው ያለ ነው ብለዋል። የሩሲያ ወታደሮች በዩክራይን ክሪሚያ ባህረገብ መሬት ላይ ቦታ መያዙን ቀጥለዋል። የምዕራብ ሀገሮች መንግስታት የሩሲያን እርምጃ በተደጋጋሚ እያወገዙ ነው። የሰሜን ናይጀሪያ ባለሥልጣኖች በክልሉ ትላንት ማታ በተፈጸሙ ጥቃት በትንሹ 74 ሰዎች ተገድለዋል። ጥቃቱን ያካሄዱት እስላማዊ አማጽያን ናቸው የሚል ጥርጣሬ እንዳለ ገልጸዋል። በሰሜን ናይጄሪያ በሚገኝ ማይኑክ መንደር አማጽያን 39 ሰዎችን ገድለዋል። እዛ የነበሩትን ጎጆዎች በሙሉ እንዳወደሙም እማኞችና የጸጥታ አገልግሎቶች ተናግረዋል። ሆንግ ኮንግ ውስጥ ዛሬ በ10 ሺዎች የሚቆጠሩ ሰዎች የተቃውሞ ሰልፍ አካሂደዋል። የአንድ ጋዜጣ አዘጋጅ በነበረ ሰው ላይ የተፈጸመ አስከፊ የተባለ ጥቃትን በመቃወምና ቤዥንግ በሚዲያ ላይ ተጽዕኖ እያጠናከረች ነው የሚሉትን በመቃወም ነው የወጡት። የአሜሪካ ድምፅ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ አራት ሰዓት በ25 እና በ30 ሜትር ባንድ የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ አንድ ሰዓት ላይ በልዩ ፕሮግራማችን፣ ከምሽቱ 3 ሰዓት ላይ ደግሞ በመደበኛው ፕሮግራም መልሰን እስከምንገናኝ አሉላ ከበደ እና እኔም አዲሱ አበበ ከፕሮዲሰሩ ቴሌላይን ቤክ ጋር ሆነን ሰላም ደናደሩ።